በትግራይ ክልል ውስጥ ይንቀሳቀሱ ከነበሩ የፖለቲካ ፓርቲዎች መካከል አንዱ የሆነው አረና ለሉዓላዊነትና ዲሞክራሲ ፓርቲ ሊቀመንበር አቶ አብርሃ ደስታ በቁጥጥር ስር ከዋሉ አራት ቀናት አልፈዋል። የተያዘው ሐሙስ ቀን መስከረም ሀያ ማለት ነው። የተያዘው አሁን የሚገኙበት አዲስ አበባ ፖሊስ ኮሚሽን ሶስተኛ ፖሊስ ጣቢያ የሚባለው አራዳ አካባቢ አለው። የአቶ አብርሃ ጠበቃ የሆኑትን አቶ ተስፋለም በርሄን የሰማናቸው፣ እሳቸው እንደሚሉት አቶ አብርሃ ቅዳሜ ዕለት ፍርድ ቤት ቀርበዋል። በዚያ የተከሰሱበት ምክንያት ይፋ ተደርጎላቸዋል። ክሳቸው በማህበራዊ መገናኛዎች ላይ ከሚያሰራጯቸው መልእክቶች ጋር ከመያያዙ በተጨማሪ ሕገወጥ የጦር መሳሪያ በመያዙ ወንጀልም ተጠርጥረው መያዛቸው ይፋ እንደተደረገ የነገሩን ጠበቃው የአቶ አብርሃን መልስም እንዲያስታውሳሉ ሰጡት መልስ ምንድን ነው? ይሄ በሶሻል ሚዲያ ጥታል የተባለው ምናልባት በአዲስ አበባ ከተማ መንግስት ምስረታ ሲደረግ በአዲስ አበባ ውስጥ አላግባብ የሆኑ የትግራይ ተወላጆችን እስር አለ የቢዝነስ ወይም ደግሞ የስራ ቦታዎች ማሸጋለ ይህን ይሄን ከንቲባዋ፣ የተከበሩ ከንቲባ ይዩት፣ ይመርምሩት። ይህ ችግር እንዲቀረፍ እንደሚሰሩ ተስፋ አደርጋለሁ ብለው ጽፈው ነበር። በፖሊስ መርማር በኩል የቀረበው እዚ በዚህ ቀን የተጣፈ ነው ተብሎ የቀረበ ነገር የለም። ግን ይህ እንደጣፉ አታብራ በማግስቱ ነበር የታሰሩት። ግን ወደፊት እንመረምራለን ስላሉ እናየዋለን ስላሉ። በግልጽነቱ ያቀረቡት ነገር የለም። አጠቃላይ በሶሻል ሚዲያ ይጽፋሉ የሚል ነው የቀረበው። ሽጉጡ በተመለከተ ግን መንግስት የሰጣቸው ነው። ይህ ማስረጃም አቅርበዋል። መንግስት ራስ ፈቅዶ ጊዜያዊ አስተዳደር አካል ስለነበሩ ትግራይ ላይ ማለት ነው መንግስት ፈቅዶ የሰጣቸው ሽጉጥ ነው ያው አንድ ሽጉጥ ነው የመንግስት ሽጉጥ ነው ማለት ነው ይሄ ነው የሳቸው መልስ በችሎትም የተሰጠ ጠበቃ ተስፋ አለም አቶ አብረሀ በፖሊስ ከተያዙበት ቀን ጀምሮ ከሌሎች ታሳሪዎች በተለየ ለአካል ጉዳትም ሆነ ለሌላ ለሚዳርግ ኢሰብዊ አያያዝ አለመዳረጋቸውን ተናግረዋል ከዚያ ይልቅ ከጉዳዩ ጋር ንክኬ የላቸውም የተባሉት ታናሽ ወንድማቸው አብረው መታሰራቸው እንዳሳስባቸው አክለዋል ከፖለቲካ ጋር ከምንም ጋር ምንም አይነት ንክኬ የሌለው ትንሹ ወንድማቸው ው የተያዘ አለ የታሰረ ማለት ነው። እሱ ከሳቸው ጋር ስለተገኘ ብቻ ነው። ያው ፖሊስ ግን አጣራለው የሚለው ነገር አለው። ይሄ ነው ዋናው ችግር፣ ያው የወንድማቸው ጉዳይ ማለት ነው። በሌላ ዜና ኢትዮጵያን ኢንሳይደር የተሰኘ የበይነ መረብ ላይ የዜና አውታር መስራቹ ጋዜጠኛ ተስፋለም ወልደየስ በፖሊስ ቁጥጥር ስር እንደሚገኝ መስማቷን የስራ አጋሩ ለአሜሪካ ድምፅ ተናግራለች። እናት ወንደሰ ንባላለው ተስፋ ኢትዮጵያ ኢንሳይደር ሪፖርተር ተስፋለም ለመጨረሻ ጊዜ የስልክ ኮንታክት ጠፋብን ቅዳሜ ለካጠዋት አራት ሰዓት ከአርባ ምኒት ጀምሮ ነው ስ የመጨረሻውን የኢሬቻን የፕሮቴስት ቪዲዮ ፖስት ከተደረገ በኋላ ነው የጠፋብን። አሁን የሚገኘው ሜክሲኮ ያለው ፌዴራል ፖሊስ ነው። የፌዴራል ፖሊስ ኮሚኒኬሽን የሰጠ መረጃ ነው። ይህ ዘገባ እስከተጠናቀረበት ሰዓት ድረስ እምነት ተስፋ ለምን በአካልም ለማግኘት የታሰረበትንም ምክንያት ለማወቅ እንዳዳገተ ታስረዳለች። እስካሁን ድረስ ግልጽ አልተደረገልንም። በመስመራችን ያለ ነው ሰባት ሰዓት አካባቢ እዛ አካባቢ ለመሄድ ሞክሬ ነበረ። የተፈጠረው ነገር ፌዴራል ፖሊስ ላይ መድረስ አልቻለም። አሁንም ወደዛው እየሄድኩኝ ደግሞ ለጊዜው ቁሙ ብለው ወደዛ ማለት ስለማንችል ቆመናል። ከዚህ በኋላ ሄደን ነው ከቻለንም በአካል ማገናኘት ከቻለን እንዲያገናኙን ነው የምንጠይቃቸው። ምንም መረጃ የለም እስካሁን ድረስ ቅድም ህግ የነበረ ቅድምን ተመልሰው ተመልሽ ቻለ ነ ይመስለናል። እንግዲህ እየጠበቅን ነው፣ ግን አላገኘንም። ተስፋ ለም በቁጥጥር ስር የዋለበት ምክንያት ከጋዜጠኝነቱ ጋር የተያያዘ ነው ብላችሁ ታስባላችሁ? መረጃ እስካሁን ድረስ ያገኛችሁት ምንድን ነው? ምክንያቱን ማውቃችለም፣ ግን ለመጨረሻ ጊዜ ፖስት የተደረገው ቪዲዮ የኦሮሞ ወጣቶች ፕሮቴስት እያደረጉ ጋር እንትን እያቀሩ የተነሳ ና በኢትዮጵያ ኢንሳይደር ዌብሳይት ፌስቡክ ፔጅ ላይ ፖስት የተደረገ ነው ከዛ በኋላ ነው ተስፋለም ቢሰት ያደረገው ወይም በቁጥጥር ሥር የዋለው ስለዚህ እርግጠኛ መሆን ባንችልም ቪዲዮ ነ የሚዞሩ ባሮች አሉ እስካሁን ግን ከራሱ ከተስፋለም እስከምንሰማ ድረስ የተያዘበት ነው ወይም ፖሊስ ያለውን ነገር የያዙ የፌዴራል ፖሊስ እስኪያሳውቀን ድረስ ጠብቃለ ምክንያቱም ተስፋለም በወቅቱ ባጅ ይዟል እንደ ማንኛውም ጋዜጠኛ የሚሰጠንም ባጅ ተቀብለናል አብሬው ነበርኩኝ ጋዜን ስንቀበል የራሴን ፊልሜን ለመዘገብ ለጋዜጠኞች የሚሰጠውን የሚዲያ ፓስ አለም አድርጎ ነበር። ስለዚህ ህጋዊ ሆኖ ነበር እዛ ቦታ ላይ ቪዲዮችን እየቀረጸ የነበረው። በተለያዩ የሀገር ውስጥና የውጭ ሀገራት የዜና አውታሮች ላይ በጋዜጠኝነት የሰራው ተስፋለም ወልደየስ እስር የመጀመሪያው አይደለም። በ2007 የኢትዮጵያ አቆጣጠር እሱና ዞን ዘጠኝ ተብለው የሚጠሩ የጦማሪ ቡድን አባላት ከአምስት መቶ በላይ ቀናትን በእስር አሳልፈዋል። የጸረ ሽብር ህግ ተጠቅሶ የቀረበባቸው ክስ በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ዋዜማ ከተነሳና ከእስር ከተለቀቀ በኋላ ተስፋለም ወደ ጀርመን ቦን በማቅናት ለጀርመን ድምፅ በጋዜጠኝነት ሰርተዋል። በቅርቡ ወደ ሀገር ቤት በመመለስ ኢትዮጵያን ኢንሳይደር የተሰኘ የበይነ መረብ ላይ አውታር በመመስረት ዘገባዎችን ሲያጋራ ሰንብተዋል። በእስር ላይ ስለሚገኙት የአረና ትግራይ ሊቀመንበርና እንዲሁም ከወጣቱ ጋዜጠኛ ተስፋለም ወልደየስ ጋር በተገናኘ ጥያቄዎችን ለማንሳት የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ባለስልጣናትን ለማግኘት ያደረግነው ጥረት ለዛሬ አልተሳካም። መልሳቸውን እንዳገኘን እናስደምጣቸዋለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።